ዛሬ የምንማርበት ትምህርት ቅድም ርዕሱን እንደነገርኳችሁ ማለት የጥቅሱን ስፍራ እንደነገርኳችሁ በዮሐንስ ወንጌል ምዕራፍ 20 ቁጥር 24 ጀምሮ ያለውን ነው የምንማረው። ርዕሳችን ሰላም ለናንተ ይሁን የሚል ይሆናል። ሰላም ለናንተ ይሁን። ምንባቡን ዘግየት ብላችሁ ለመጣችሁት እንደገና አነበዋለሁ። ነገር ግን ከአስራ ሁለቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርት ጌታ አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም አላቸው። ከስምንት ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመው ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም፣ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሆን የምንሰማው የአምላካችንን ቃል ወደ ንስሓ የሚያደርሰን፣ ለሥጋ ወደሙ የሚያበቃን፣ ሕይወታችንን የሚለውጥ እንጂ ለፍርድ እንዳይሆንብን የአምላካችን ፈቃዱ ይሆንልን። አንዳንድ ቃላት ከወትሮው የበለጠ ትርጉም የሚኖራቸው ጊዜ ይኖራል። ሁሌ የምንጠቀምባቸው ቃላቶች ሆነው እያሉ ድንገት አንድ ቀን የተለየ ትርጉም የሚኖራቸው ጊዜ ይኖራል። ትላንት ከትላንት ወዲያ ምንም ትርጉም የማይሰጡን ቃላቶች ዛሬ ትርጉም የሚሰጡን ይሆናሉ። ጤንነት፣ በሽታ የሚለው ቃል ትላንት ከትላንት ወዲያ ለአንዳንዶቻችን ከመዝገበ ቃላት ቃላትነት ወይንም ደግሞ ከሆስፒታል ጋር ከተገናኘ ቃልነት በስተቀር ምንም ትርጉም ለኛ የማይሰጥ ሆኖ ኖሮ ይሆን ይሆናል ዛሬ ግን በጣም የምንጨነቅ ስለሱ በጣም የምናስብ ደግሞ አለን። ልጅ የሚለው ቃል ከረብሻ ጋር ብቻ ሁሌ ከአይምሮአችን ጋር የሚገናኝብን ብዙዎች ነበር። ዛሬ ደግሞ ያ ሁሉ ተቀይሮ ልጅ ሲባል ለካስ የሚያንሰፈስፍ ለካስ የሚያሳሳ፣ ለካስ የሚያስጨንቅ፣ ለካስ እንቅልፍ የሚያሳጣ እንደሆነ የህይወት አላማን ሁሉ አብሮ የሚያስይዝ እንደሆነ ተገንዝበናል። አንዳንድ ቃላቶች መጥፎ ትዝታ የሚያመጡ ናቸው። የቀን ቅዠትም የሚሆኑ ናቸው። ቀይ ሽብር ሲል አንድ ሰው ሲናገር ስንሰማ እንኳን አይደለም፣ ብዙዎቻችሁ ታላላቆቼ ናችሁ፣ ያለፋችሁበት ታውቃላችሁ። እንኳን እናንተ ቀርቶ እኛ በትዝታ በሕልም አለም እንኳን ሆኖ የምናስበው ሰዎች ምናስበው ልጆች የነበርን ያኔ ምን ያህል የሚዘገንን እንደነበር ትዝ ይለናል። አሸባሪነት ሲባል ዛሬ ዓለምን ሁሉ የሚያስፈራራ ነው። በነገራችን ላይ ይሄንን አሸባሪነት ወይም ቦምብ ወይም ሌላ ነገር የሚል ቃል አውሮፕላን ማረፊያ ውስጥ መናገር የሚያስቀጣ ሁሉ እስከመሆን ደርሷል፣ አደለም? በዚህ ምንባባችን ላይ የምናየው ቃል በመካከለኛው ምስራቅ የተለመደ ቃል የነበረ ነው። ሰላም ለእናንተ ይሁን ማለት በሌላ ቋንቋ እንደምንህ እንደማለት ነው። ሻሎም እንደ ማለት ነው። ሰላም ለኩልክሙ የሚለው በቅዳሴያችን ላይ የምንጠቀምበት የሰላምታ ቃል የነበረ ነው። ነገር ግን በዚህ እለት ጌታ በተነሳበት ዕለትና በሳምንቱ ሐዋርያት ይሄንን ቃል ሲሰሙ የተሰማቸው የዘወትር ሰላምታ አልነበረም። ሐዋርያት ይሄንን ቃል ሲሰሙ የተሰማቸው ሁሌም የሚያውቁት ሰላምታ አልነበረም። ምክንያቱም ያን ጊዜ እነዚያ ደቀ መዛሙርት ፈርተውና ተጨንቀው በምን ውስጥ ነበሩ? ነው የሚለው በምን ውስጥ ነበሩ? በዝግ ቤት ውስጥ ነበሩ። በራቸውን ዘግተው ተቀምጠው ነበር። አስተውሉ። እነዚህ ደቀ መዛሙርት የፋሲካን በዓል ለማክበር ከጌታ ጋር ከገሊላ ወደ ኢየሩሳሌም የመጡ ናቸው። አብዛኛዎቹ ገሊላውያን ናቸው። አብዛኛዎቹ የኢየሩሳሌምን ከተማ ምንነት የማያውቁ ናቸው። መምህራቸውን ተከትለው ነበር የመጡት። ነገር ግን መምህራቸው በምክረ ካህናት ካህናት አይሁድ በአይሁድ ካህናት ምክር በሕዝቡም ጩኸት አልፎ ተሰጠ፣ ተሰቀለ። ስለዚህ ነገ ከነጎዲያ የእሱ ዕጣ ፈንታ ይደርስብናል ብለው በዝግ ቤት ውስጥ ተጨንቀው ነበር ቁጭ ብለው የነበሩት። አንዳንዶቹ ደግሞ የሆነ ወሬ ሰምተው ነበር። ምን የሚል ወሬ? ጌታ ተነስቷል የሚል ወሬ። ነገር ግን ስላላዩ ግራ ተጋብተው ነበር። በዚህ መካከል ነው የተዘጋውን በር ሳይከፍት የተዘጋውን በር ሳያንኳኳ በመካከላቸው ተገኘና ጌታ ምን አላቸው? በአንድ ላይ በሉልኝ፣ ምን አላቸው? ሰላም ለእናንተ ይሁን። እንዴት ደስ የሚያሰኝ ቃል! ቤንጃሚን ፍራንክሊን የተባለው ሊቅ ምን አለ? የጦርነት መልካም የሰላም ክፉ የለም። ማለት የቱንም ያህል ነገራችንን ብናሳካው የጦርነት መልካም የለም። ካቶሊክ ጀስትዋር የምትለው የጽድቅ ጦርነት የምትለው ቴዎሎጂ አላት፣ ግን ኦርቶዶክሳውያን አንቀበለውም። አላስፈላጊ ክፋት ነው የምትለው ጦርነትን ወይንም ደግሞ ሳንወደው በግዳችን የምንገባበት ነው እንጂ የቱንም ያህል ቃላችንን ብናሳምረው መልካም የሆነ ጦርነት የለም። የቱንም ያህል ደግሞ ብናክፋፋው ደግሞ እ መጥፎ ሰላም የለም። እውነቱን ነው። ትክክለኛ አባባል ነው። ሰላም ለናንተ ይሁን አለ። ዛሬ ይሄ ቃል ለኛ ለኢትዮጵያውያን የቀናፍቆታችን ነው። ለህዝባችን የቀናፍቆታችን። በእውነትም ይህን ቃል ሊናገረው የሚገባው አምላካችን፣ እርሱ የሰላም አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነበር። ገና ከመወለዱ በፊት በትንቢተ ኢሳይያስ ምዕራፍ ዘጠኝ ላይ እንደምናገኘው ነቢያት የሱን ሰላምነት ተናግረው ነበር። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ነው ስሙም ድንቅ መካር ሀያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ይልና ዝቅ ብሎ ምን ይላል ለሰላሙም ፍጻሜ የለውም ወአልቦ ማኅለቅት ለሰላሙ ለሰላሙ ፍጻሜ የሌለው አምላክ ነው ተባለ በተወለደበትም ሌሊት ሰውና መላእክት ምን ብለው ነበር የዘመሩት ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው ሁሉ ክብር ለእግዚአብሔር በሰማያት፣ በምድር ደግሞ ምን ይሁን? በምድር ምን ይሁን? ሰላም አለምክንያት አይደለም። የተወደዳችሁ አባቶች እናቶች አለ ምክንያት አይደለም። ጌታችን መድኃኒታችን የሰላም አለቃ ወደዚህ ዓለም የመጣበት ምክንያት አለምክንያት አይደለም። ከተነሳ በኋላ የመጀመሪያው ቃል ለኛ የነገረን ምን የሚል ቃል ነው? ሰላም ለናንተ ይሁን። እስቲ በሉት ግዴላችሁ። የተነሳው ጌታ፣ ሞትን ድል ያደረገው ጌታ፣ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ሳይከፍተው የተነሳ አምላክ ምን ነበረ ያለን ለእኛ ሰላም ለእናንተ ይሁን ለምንድን ነው እንደዛ ያለን የኖርዌይ የሳይንስ አካዳሚ ፕሬዝዳንት የነበሩ ሰው ከእንግሊዝ ከጀርመን ከህንድና ከግብፅ ሊቃውንትን ሰብስበው የሰው ልጅ ታሪክን መመዝገብ ከጀመረበት ጊዜ ጀምሮ ዓለም እንዴት እንደኖረች ማጥናት ጀመሩ እንዴት ነበረ ሰው ይኖር የነበረው የሚገርም ነገር ልንገራችሁ። የሰው ልጅ ታሪክን መመዝገብ በጽሁፍ ማስፈር የጀመረው ከ3600 ዓመት ዓለም ጀምሮ ነው ይባላል። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ በሰላም የኖርነው የኖር ነው ለ ሁለት መቶ ዘጠና ሰባት ዓመት ብቻ ነው። የተቀረው ሺዎች ዓመታት በሙሉ በምንድን ነው ያሳለፍነው? በጦርነት ያንን ሁሉ ዓመታት ያሳልፍ ነው፣ በጦርነት ነው። በእነዚያ ጦርነቶች እኔ አይደለሁም የተናገርኩት። በእነዚያ ጦርነቶች አንድ ሦስት ነጥብ ስልሳ አራት ቢሊየን ህዝብ አልቋል። ቢሊየን ነው ያልኳችሁ፣ ሚሊየን አይደለም። ሚሊዮንማ የአንደኛው ዓለም ጦርነት እንኳን ራሱ በራሱ በመቶ ሚሊዮን የሚቆጠር ህዝብ ነው የጨረሰው። ስታሊን እንኳን የገዛ ሰዎቹን ስንት ስንት ነው የጨረሰው? ሰላሳ ሚሊየን ነው የጨረሰው። ሂትለር የአንድ ጎሳ አይሁዶችን ብቻ ስንት ነው የጨረሰው? ስድስት ሚሊየን ነው። ወገኖቻችን ሩዋንዳ በመቶ ቀናት ውስጥ ስንት ነው ያለቀው? ከአንድ ሚሊየን በላይ በመቶ ቀናት ውስጥ። እግዚአብሔር ያስበን እኛን የሰው ልጆችን። ሰላም ለእናንተ ይሁን አለ። ይገርማችኋል እንዲህ ደግሞ የምናልቅበትን ነገር የምናከናውነው በእንዴት ያለ ኃይለኛ ነገር መሰላችሁ እነዚህ ሊቃውንቶች ሲያጠኑ እስከ ዛሬ ለጦርነት ያወጣነው ወጪ እስከ ዛሬ ለጦርነት ያወጣነው ወጪ ስፋቱ 93 ማይል የሆነ ውፍረቱ ደግሞ 33 ፊት የሆነ 33 ፊት ማለት ይሄ ስንት ፊት ይሆናል 20 ስንት ይሆናል? 25 ያልፋል። እሺ ጥሩ፣ ትንሽ ከፍ ያለ ማለት ነው። ከዚህ ውፍረቱ ይሄን የሚያህል ስፋቱ 93 ማይል የሚሆን ዓለምን እንደ መቀነት የሚጠቀልል የወርቅ መቀነት መስራት ይችል ነበር ማለት፣ የወርቅ አስፋልት መስራት ይችል ነበር ይታያችኋል። ውሸትም ይሁን እውነትም ግን አንድ ነገር አስተውላለሁ። ዛሬ እንኳን ለኢራቅ የሚወጣው ወጪ ምን ያህል እንደሆነ አስተውላላችሁ? በአንድ ቀን የሚወጣው ወጪ። ሰላም ለእናንተ ይሁን አምላካችን። ምክንያቱም እኛ ሰላምን ልናመጣ አልቻልንም። ብዙዎቹ ጦርነቶች የተደረጉት ሰላምን ለማምጣት ነው ነገር ግን ከሰው ልጆች ታሪክ እንደምናየው ጦርነት ሰላምን ሲወልድ አላየንም፣ ሌላ ጦርነትን ሲወልድ ነው የምናየው ብለው ነበር። በጣም ሊቃውንት ነን ያሉት እነ ሲሲሮ ምን ነበር ያሉት? በጦርነት በኩል ሰላም ይገኛል አሉ፣ ግን አልሆነም። ለዚህ ነው ኋላ ላይ በሕይወቱ መጨረሻ ላይ ምን አለ? ሕይወታችንን ሁሉ ከፍለን ሰላምን ብናገኝ ይሻለናል አለ። ራሱ ስለ ጦርነት በጣም ብሎ ነበር። ነገር ግን የሰው ልጅ ሰላምን ሊያገኝ አልቻለም። ስለዚህ የሰው ልጅ የጠፋበት ሰላም ስለነበረ ጌታ በተወለደ ጊዜ መላእክትና ሰዎች በአንድ ላይ ሆነው ምን ብለው ዘመሩ? ሰላም ስብሃት ለእግዚአብሔር በሰማያት በሰማያት ምስጋና ይሁን ክብር ይሁን፣ በምድር ደግሞ ምን ይሁን? ሰላም ለማን ለሰው ልጆች ሰላም ለሰው ልጆች ይሁናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቀል ሐሙስ ማታ ደቀ መዛሙርቱን ሲሰናበታቸው የነገራቸው ነገር ቢኖር ነበረ ጥቂት ጊዜ ታዝናላችሁ አላቸው። ጥቂት ጊዜ ታዝናላችሁ፣ ነገር ግን ከዚያ በኋላ ደስ ይላችኋል አላችሁ። ደስታችሁን ደግሞ ማንም አይወስደውም አላችሁ። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም ያለ አይደለም። ያንን ከዓለም ልናገኘው ያልቻልነውን ያንን ከዓለም ያልጨበጥነውን ሰላም ነው ጌታ በትንሣኤው ጊዜ ምን ያለልን ሰላም ለናንተ ይሁን ያለልን ይህንን አዋጅ የነገረው አምላካችን በተዘጋ ቤት ውስጥ ለነበሩት ሰዎች ነው በዚያ በተዘጋ ቤት ውስጥ የነበሩት ሁለት አይነት ሰዎች ናቸው አንድ ተጠራጣሪዎች እነ ቶማስን ያሉ የመሰሉ ምክንያቱም ቶማስ ምን አለ እጄን በችንካሮች ውስጥ መጀመሪያ ያለው ምን እንደነበረ ችንካሩን የችንካሩን ምልክት እጆቹ ላይ ምናን ካላልኩኝ ካላየው ያ ብቻ አይበቃኝም አለ። ማየት ብቻ አይበቃኝም አለ። ነገር ግን በችንካሩ ቀዳዳ ማለት ችንካሩ በበሳው ቀዳዳ ላይ እጄን ካላስገባሁኝ ምን አለልም አለ፣ አላምንም አለ። ስለዚህ እዛ ቤት ውስጥ የነበሩት እነማን ነበሩ? የማያምኑ ነበሩ። ሌሎኞቹ ደግሞ ሰዎች ደግሞ ቢያምኑም እንኳን እዚያ ቤት ውስጥ የነበሩት ምን አይነት ሰዎች ነበሩ? የፈሩ ሰዎች ነበሩ። ሰውን የፈሩ ሰዎች ነበሩ። ሁኔታውን የፈሩ ሰዎች ነበሩ። ዘመኑን የፈሩ ሰዎች ነበሩ። በነዚያ ላይ ነበረ ደጁ ተዘግቶ የነበረው። በነገራችን ላይ ወደ ኦሪት ዘፍጥረት ምዕራፍ ሶስት ላይ ስትሄዱ አዳምን ከገነት ውጭ አድርጎ ገነት በላዩ ላይ እንዲዘጋ ያደረገው እነዚህ ሁለት ነገሮች ናቸው። ምን ምን አለማመንና ምን ፍርሃት ናቸው። አለማመንና ፍርሃት ናቸው። አዳም በሰይጣን ምክር ተታሎ የአምላኩን ቃል መጠራጠር ጀመረ። ይሄ ምንድ ነበር አምላካችሁ ያላችሁ አላቸው። ሰይጣን ለሔዋን በሔዋን በኩል ለአዳም ምንድን ነው ያላችሁ? ምንድን ነው የነገራችሁ? እሱ እኮ እናንተን ልክ እንደ እርሱ እንዳትሆኑ አምላክ እንዳትሆኑ ብሎ ነው እንጂ እኮ አትሞቱም አላቸው። ተጠራጠሩ የእግዚአብሔርን ቃል። ሲበሉ ደግሞ በኃጢአት ሲወድቁ ደግሞ እርቃናቸውን ሲያዩ ምን አሉ ነው የሚለው አዳም ምን አለ ነው የሚለው ፈራ። ምክንያቱም እግዚአብሔር ወደ ገነት በመጣ ጊዜና በገነት መካከል በተመላለሰ ጊዜ አዳም የለም ነበረ ከቦታው፣ እግዚአብሔርን ከሚገናኝበት ቦታ አልነበረም። ስለዚህ እግዚአብሔር ምን አለው? አዳም አዳም፣ ወዴት ነህ አለው። የት ነው ያለኸው አለው። ይሄኔ ምን አለ? ድምፅህን በሰማሁ ጊዜ ፈርቼ በገነት ዛፎች መካከል ተሸሽግ ያለው አለው ተሸሽጌ ያለው አለ። ፍርሃትና ጥርጥር ነበረ አዳምን ከገነት ደጃፍ ውጪ ያደረገው። የተወደዳችሁ አባቶች እና እናቶች ትንሽ ደቂቃ በዚህ በዝግ ቤት ህይወት ላይ እንድናስብ እፈልጋለሁ። ምን አይነት ህይወት ነው እየመራን ያለ ነው? ምን አይነት ኑሮ ነው እየመራን ያለ ነው? ፍርሃትና አለማመን የተዘጋ ህይወትን ነው የሚሰጠን። ፍርሃትና አለማመን የጭንቀትን ህይወት ነው የሚሰጠን። እግዚአብሔርን ማመን ሲያቅተን ሰውን ማመን ያቅተናል። ሰውን ማመን ሲያቅተን ራሳችንን ማመን ያቅተናል። ራሳችንን ማመን ሲያቅተን ፍርሃትን ማመን ይቀለናል። ስለዚህ የምንፈራው ነገር ሁሉ በእኛ ላይ እንደሚደርስ አድርገን ማሰብ እንጀምራለን። ስንቶቻችንን ነው ፍርሃት እግር ከወርች አስሮን የሕይወትን እርምጃ እንዳንራመድ የኑሮን እርምጃ እንዳንራመድ አድርጎ ያሰረን? ስንት ትዳር ነው በትዳር የሚገኘውን ደስታ እንዳያገኝ ያ ቤት፣ ያች ሚስት፣ ያ ባል ከትዳር የሚገኘውን በረከት እንዳያገኙ አለማመን እና ፍርሃት የያዛቸው። ልቤን በሙሉ ለርሱ ብሰጥ አንድ ቀን ቢተወኝስ? ቢጎዳኝስ? የለም ዘጠኙን አስቀምጬ በአንዱ ይጫወታለሁ። ሃሃ እሷንም አላምንም የተወሰነ ምን ኖርበትን አብረን ምን ወያይበትን የጋራ የሆነብንን ነገር ትንሽ እየተወያየ እየተነጋገርን እንኖራለን። ኑሮ ነው ያው እንኖራለን፣ ግን በፍጹም ልቤን አልሰጣትም። አንዳችን ለአንዳችን እንድንሰጥ አንድ አካል እንድንሆን እግዚአብሔር ፈጥሮን ሳለን የኑሮ አጋር እንድንሆን እግዚአብሔር ሰጥቶን ሳለን ፍርሃትና አለመተማመን የትዳራችንን ደስታ የነጠቀን ስንቶቻችን ነን? በሀገራችንስ ያለው ምንድነው? መበላላታችን፣ መነካከሳችን፣ መጋደላችን፣ ደም መቃባታችን ከምን የመነጨ ይመስላችኋል? ለህዝብ ከማሰብ ወንድም ወንድሙን መጥላቱ አንዱ ጎሳ ሌላውን ጎሳ መጥራቱ ከምን የመነጨ ይመስላችኋል? ለዚያኛው ጎሳ ከማሰብ በፍጹም። ከሁለት ነገሮች ነው የመነጨው። ልንገራቸው። እነዚህ ነገሮች የመነጩት ከምንድን ነው? ከፍርሃትና፣ ከምን? ካለማመን። ከፍርሃትና ካለማመን። የሚያሳዝነው ፍርሃትና አለማመን ያን አስሮን መያዝ ብቻ ሳይሆን ሌላ ነገር እንኳን የሚፈታንን ነገር እንዳናይ እንኳን ይከልልብናል። ለዚያ ነው በዝግ ቤት የሚመሰለው። ከዚያ ከጨመደደን ከዚያ ካሰረን ነገር ባሻገር ምንም ነገር ማየት አንችልም። ከዚያ ካለንበት ነገር ባሻገር ምንም የምናየው ነገር የለንም አንዳችን ለአንዳችን። ፍቅርን ብንሰጥ ሕይወታችንን ብንሰጥ በመተማመን ብንኖር በደስታ ብንኖር ፍርሃትን ብናርቅ የሚገኘውን ደስታ አናይም። ለእኔ ሕይወት የማውቀው እኔ ነኝ ብለን ራሳችንን ግርግዳ ከለነን ከዛ የምንወጣበትን ቦታ ደግሞ በአስራ ሁለት ቁጥር ምስማር ቸንክረነው እንዳይከፈት አድርገነው እናስቀምጠዋለን። ፍርሃትና አለማመን በዝግ ቤት ውስጥ አስሮናልኝ የኢትዮጵያ ሁኔታ ይህ ነው። የብዙዎቻችን ቤት ሁኔታ ይህ ነው። የኑሯችን ሁኔታ ይህ ነው። በትዳር ሕይወት ብቻ አይደለም፣ በግል ኑሯችን ልናድግበት እግዚአብሔር እድል ሲሰጠን ኑሯችን የሚሰምርበትን ነገር እግዚአብሔር እድል ሲሰጠን ያንን አንድ እርምጃ እንዳንራመድ ፍርሃትና አለማመን ይይዘናል። ስለዚህም ኑሯችን መቃብር ሆኖብን፣ ግርግዳ በዙሪያችን ላይ አድርጎብን፣ ሌላ ማየት አቅቶን ከኛ ከዚያ ህይወት ከዚያች ኑሮ ከዚያች እለት ባሻገር ማየት አቅቶን ታስረን ነው ያለነው የደቀ መዛሙርቱ ህይወትና ኑሮ የሚያሳየው ይህን ነው በዚያ ህይወት ውስጥ ነው ክብር ምስጋና አላምላካችን ይሁን አምላካችን የሚመጣው ስሙ ይክበር ይመስገን ተስፋ የሚያስቆርጥ አይደለም ታዲያ ማን ነው የሚያወጣን ትሉኝ ይሆናል የሚያወጣን አለ ሞትን ድል ያደረገው የሞትን ማሰሪያ ምን ያለው የፈታው። ሞት እኮ ማስፈራሪያ ነበረ ለሰይጣን። እኛ የነበርንበትን ሁኔታ ነብዩ ምን ይላል? በሞት ፍርሃት ውስጥ ታስረው በጨለማ ነበሩ ነው የሚለን። በሞት ፍርሃት ውስጥ ነበርን። ሞት የሚያስፈራራን ነበረ። ፍርሃታችን ሞት ነበረ። ነገር ግን ሞትን ድል ያደረገው ጌታ ለነዚያ ለደቀ መዛሙርቱ በዝግ ቤት ታያቸው። እንዴት ደስም የሚያሰይቃሉ። ለነዚያ ለደቀ መዛሙርቱ ሳይከፈቱ ነው ሚለው ደጆች ሳይከፈቱ በዝግ ቤት ውስጥ ገብቶ ታያቸው። አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ የኔና የናንተን ኑሮ እግዚአብሔር ለመቀየር ምንም ነገር አያስፈልገውም። ባለንበት ህይወት በምናስንበት ህይወት፣ በተሸበርንበት ህይወት፣ በተጨነቅንበት ህይወት በተዘጋው በር ገብቶ ሰላም ለእናንተ ይሁን ማለት የሚችል አምላክ ነው። አሁንም ይበለን አምላካችን፣ በኑሯችን ላይ ይበለን፣ በሀገራችን ላይ ይበለን አምላካችን። እሱ ነው ታሪካችንን መቀየር የሚችለው፣ እሱ ነው ኑሯአችንን ሁሉ መቀየር የሚችለው፣ እሱ ነው ሁለንተናችንን ሁሉ መቀየር የሚችለው። ለዚህ ነው ደቀ መዛሙርቱ ከነበሩበት ከታሰሩበት ህይወት የሚፈታቸው አምላክ በመካከላቸው ቆመ። በድንጋጤ ማየት ጀመሩ። በፍርሃት ማየት ጀመሩ። ያ ሞተ፣ አለቀለት፣ በቃለት ያሉት አምላክ መካከላቸው ቆመና ምን አላቸው? ሰላም ለእናንተ ይሁን አላቸው። ጌታንም ባዩት ጊዜ ይላል፣ እህ ምን አላቸው ይላል፣ ደስ አላቸው። ደስ አላቸው። ያፍርሃታቸው ምን ሆነ ምን ሆነ ተወገደ። ደስ አላቸው። ጌታንም ባዩ ጊዜ ደስ አላቸው። አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ የኛ የደስታችን ምንጭ የእውነተኛ ደስታችን ምንጭ አምላካችን የሚገርማችሁ በዚህ ብቻ አላበቃም። ዞር አለና ሲያይ ማንን አየው? ዛው ዝግ ቤት ውስጥ ቶማስ ቶማስን አየውና ቶማስ አለው፣ ና አምጣ እጅህን በችንካሬ ውስጥ ምን አድርግ ማለት በችንካሩ ቀዳዳ ችንካሩ በበሳው የእጄ ቀዳዳ ውስጥ ምን አድርግ አስገባንካ አለው። ና ዳሰኝ አለው። ና እመንብኝ አትጠራጠር፣ እመን እንጂ አትጠራጠር። ና ተለማመደኝ፣ ና ቅመሰኝ፣ ና ፍቅሬን እይ። ነይ ተመልከቺኝ፣ ከሩቅ አትሂኝ። ዛሬ እኮ ክርስትናችን በሩቅ ነው ያለው። እግዚአብሔርን ቀርበን የቀመስ ነው ማነን። ቅረቡ ሃቤሁ ወያበርህ ለክሙ ወይ ታፈር ገጽክሙ። ቅረቡ፣ ፊታችሁም ይበራል። አያፍርም ኑሯችሁ፣ አያፍርም ሕይወታችሁ፣ አያፍርም ልመናችሁ። ነው እኮ የሚለን አምላካችን፣ ግን በሩቅ ነው ያለ። ነው እንዳንርቅ፣ የክርስትናን ጥቅም እናውቀዋለን። ስለዚህ ምን መጣለን? እናስቀድሳለን እንዳንቀርብ እንፈራለን። መታሰር ነው እንላለን። ባላገርነት ነው እንላለን። አለማወቅ ነው እንላለን። ከሰው መለየት ነው እንላለን። ክርስትናችንን እንደ ጅልነት ቆጥረ ነው፣ ሳንቀርብም ሳንርቅም አለን። የቶማስ ሕይወት ይሄ ነው። ነገር ግን አምላካችን አለ፣ ሰላም ለእናንተ ይሁን ከተዘጋችሁበት ቤት የማወጣችሁ እኔ ነኝ ሰላም ለእናንተ ይሁን ከተጨነቃችሁበት ህይወት የማወጣችሁ ነኝ ሰላም ለእናንተ ይሁን ቅረቡ አለ እዩኝ ቶማስ መጣና ጌታን አየው ዳሰሰው እና ምን አለ ጌታዬ አምላኬ አለ እግዚዬ ወአምላኬ የሃይማኖት መግለጫ ነው እንጂ የአድናቆት ቃል አጋኖ አይደለም። እውነት ነበረ። የተነሳው ጌታ ጌታና አምላክ እንደሆነ መሰከረ። ያ እምነቱ እዚያ ዝግ ቤት ውስጥ አልቀረም። ያ እምነቱ እዚያ ጓሮ አልቀረም። ያ እምነቱ እዚያ መቃብር አልቀረም። ከዚያ ተነስቶ ወደ ህንድ ሄደ። በዚያ ለነበሩት ሰበከላቸው፣ አምላካቸውን በዚያ በህንድ አገር ሆኖ በማያውቀው ሀገር አምላኩን ተናገረ። ከሞት የተነሳውን ጌታ ላሳውቃቸው አለ። ቡዳሃ አይደለም አለ፣ ክርሽና አይደለም አለ፣ ካርማ አይደለም አለ። የአምላካቸውን ጌትነት ተናገረ። ምን እንዳደረጉት ታውቃላችሁ? ቆዳውን ገፈው ስልቻ አውጥተው ነው የገደሉት። የቤተ ክርስቲያናችን ትውፊት እንደሚነግረን ያች ቶማስን የነካችው እጅ ማለት ይቅርታ፣ አምላኩን የነካችው እጅ፣ ያች የትንሣኤውን ጌታ የነካችው እጅ ሕያው ሆና በረከት ሆና ትኖር ነበር። እንዲያውም እነዚያ የህንድ ክርስቲያኖች በእርሱ እምነት ያመኑት የህንድ ክርስቲያኖች ያችን ሕያው የሆነች እጅ በመንበራቸው ላይ አስቀምጠው ታላላቅ ድንቅና ታምራት ሲሰራ ነበር ነው የሚለው። ጌታዬ አምላኬ አለ። አምላካችን ዛሬም ይመጣል፣ በየቀኑም ይመጣል። ወደ ተዘጋው ኑሯችን፣ ሰው ወደማያውቀው ኑሯችን ይመጣል። ሰላም ለእናንተ ይሁን ሲላችሁ መልሳችሁ ምንድን ነው? ودم النالك سبت نوراج ودم النازن بت نوراج يمتال سلام لكل كموزين عندك الداسي سلام نفسك إن لو وده ما ما تشوف متى، وده بسوطة تشوف متى، وده تجرا تشوف سمتها سلام لنا أنت سيل ችግራችሁና ከኑሯችሁ ጋር ነው። እዛው ያላችሁት ድምፁን ሳትሰሙት ነው ወይስ? አዎ እንደ ፈቃድህ ከአንተ ጋር ነኝ፣ እንደ ቃልህ ይደረግልኝ ትላላችሁ። ባለፈው ሳምንት አንድ ቦታ ነበርኩኝ ትንሣኤን ለማክበር አንዲት እናት አገኘሁም እዚህ የምትመጣ ቀሴስ አለች። ሁሌላ ነበረ ነበር እነግራለሁ እያልኩ ነበር። እግዚአብሔር ያደረከልኝ ልጅም ቢብሎ ነበር አለችኝ። ባሌን በጣም ወደዋለሁ። ጀግና ነው የምነት ጀግና በአምላኩ የጸና ነበር። እኔ ግን ተሸነፍኩኛል። በቃ እግዚአብሔር ላይ ሰማኝ ነው፣ እግዚአብሔር ላይ አየኝ ነው ብዬ ትዳሬን ጥዬ ልኮበልል እየወደድኩት እያፈቀርኩት ባሌን፣ እሱም ሌላ ሚስት ያግባና ያላገኘውን ልጅ ያገኝ ብዬ ልሄድ ነበር። ያንን በወሰንኩበት ሳምንት ወደዚህ ቤተ ክርስቲያን መጣሁ አለች። ስለ አጋር፣ ስለ አብርሃምና ስለ ሳራ ትምህርት ይማር ነበር። ሳራ በአምላኳ ተስፋ ቆርጣ ወደ አጋር ዘንድ ግባ እንዴት እንዳለችው ሳነብ ስማር ሳውቅ የዚያን ዕለት ቤት የገባሁኝና፣ አምላኬ ፊት አለቀስኩኝ። አምላኬ ሆይ ስማኝ፣ እባክህ እባክህ እየኝ፣ እባክህ ተመልከተኝ፣ ወደ ችግሬ ወደ ጓዳዬ ተመልከተኝ አልኩት። ይገርማል አለች፣ ሰኞ ዕለት ጸነስኩኝ። ዛሬ የሁለት ልጆች እናት ናት። እግዚአብሔር ይክበር ይመስገን። ምንድን ነው ችግራችሁ? ምንድን ነው የተዘጋችሁበት? ኑሯችን ፈቀቅ እንዳይል የሚያደርገን ምንድን ነው ችግራችን? እግዚአብሔርን ትጠሩታላችሁ። ሰላም ለእናንተ ይሁን። እንዴ አምላካችሁን ትጠሩታላችሁ ሁል ጊዜ እንደምነግራችሁ ይሄ ይሄ አውደ ምህረት ነው። ምህረት የሚፈስበት ነው። ትጠቀሙበታላችሁ። የትንሣኤው ጌታ ዛሬም በእያንዳንዳችን ቤት የሚለን ይሄንን ነው፣ ሰላም ለናንተ ይሁን፣ ሰላም ለናንተ ይሁን፣ ሰላም ለአንተ ይሁን፣ ሰላም ለአንቺ ይሁን ነው የሚለን። ይህን ሰላም ለመቀበል በአምላካችን ለመታመን ፍርሃታችንን ለማስወገድ አምላካችን እግዚአብሔር ይርዳን። ቅዱስ ፈቃዱ ይሆነልን።